አዲሱ የኦሮሚያ ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ ዛሬ ከደንቢ ዶሎ እና ቄለም ወለጋ ዞን የማኅበረሰብ ተወካዮች ጋር ተወያይተዋል። ቪኦኤ ያነጋገራቸው የውይይቱ ተሳታፊዎች በዞኑ ሰላም እንደሚያሰፍኑ ተናግረዋል። ምክትል ርዕሰ መስተዳድሩ የደንቢ ዶሎ ውይይታቸውን አጠናቀው በኦሮሚያና በቤንሻንጉል ጉምዝ አዋሳኝ አካባቢዎች ጸጥታ ላይ ለመምከር ወደ አሶሳ ሄደዋል። ናኮር መልካክ ከነቀምቴ ተጨማሪ ይዟል። የኦሮሚያ ክልል አዲሱ ምክትል ርዕሰ መስተዳድር በደንቢዶሎ ከተማ ቅጽበታዊ የሆነ ጉብኘት ማድረጋቸውን የቄለም ወለጋ ኮሚኒኬሽን ጉዳይ ጽህፈት ቤት አስታውቋል። አቶ ሽመልስ የዞኑንና አካባቢውን ፍጹም ሰላም ለመመለስ መንግስት እየሰራ መሆኑን ማስታወቃቸውን የክልሉ መገናኛ ብዙሃን ቴሌቪዥን ኦቤን ዘግቧል። የደረስንበት ምዕራፍ በጣም የተወሳሰበ እና ከፍተኛ መስዋዕትነት የሚፈልግ በመሆኑ በዛው ልክ መዘጋጀት ይኖርብናል ማለታቸውንም የኢትዮጵያ ዜና አገልግሎት ዘግበዋል። ከዳሌ ሰዴ ወረዳ በውይይቱ ላይ የተሳተፉት አቶ መለሰ ሂካ የምክትል ርዕሰ መስተዳደሩን ቅጽበታዊ ጉብኝት አድንቀው ስለተወያዩባቸው ጉዳዮች ተከታዩን ብለዋል። ከህዝቡ ጋር የተደረገው ውይይት እጅግ በጣም ደስ አርኪ ነበር። ህዝቡ ሲያነሳ የነበረው የጸጥታ ጉዳይ፣ ስለ ልማት ጉዳይ አንስተው ነበር። በቀደም ትናንት ተሹመው እዚህ ዛሬ ወለጋ መገኘታቸው እጅግ በጣም ደስ የሚያሰኝ ነው ብለው ነገር ነው የሚያሳይ። እናንተ የአንድ አባት የአንድ እናት ልጆች ሆናችሁ መቀራረብ ምንድን ነው ያቃታችሁ? ከአቃታችሁ ስለምንድን ነው ያገር ሽማግሌ የጠርታችሁ? እንዲም የሚያስተድርጉ ተብሎ ነበር። እንደዚህ ከቀጠለ ደግሞ ልማታችሁ እንዳይሰራ ምን አድርገው ይሄኛው ስለሆነ በተቻለ መጠን እኛም እንሰራለን። ራ ሰጣቸው የሰጠናቸው ነገሮች አሉ። እነዚህን ደግሞ ሰዎች ደግሞ በተቻለ መጠን ደም ከሚፈስ ሁለቱም ሱቶ ነው እንዲያወሩ እንዲነጋገሩ ተነግሯቸዋል። ዲቢአር ሌላው የውይይቱ ተሳታፊ ሀጂ አህመድ አልይ አቶ ሽመልስ ፍጹም ሰላም ወደ ቄሌ ሞለጋ እንዲመለስ ተሳታፊዎቹን ቃል ማስገባታቸውን ጠቅሰው እንዲህ ብለውኛል። ቄሌ ሞለጋ ትንሽ ሰላም ስለሌለ ችግሩን ለመፍታት ብሎ ህዝቡ ጋር ለመዋየት ብሎ መምጣታቸው በጣም ህዝቡ ደስ ብለዋል። እነሱም አማና እየወሰዱ አሉ። እኛም ደግሞ አማና ወስደን ሰላማችን ጠብቃለኝ ብለን ሰላሙ የእኛ ጉዳዮች ነው ብና ጥብቃለን ብለን የከድሚ ጋር ተወያይተናል። ወይዘሮ ብርቱካን ቶለሳ ምክትል ርዕሰ መስተዳድሩ በኦሮሞ ነጻነት ግንባር ታጣቂዎች እና መንግስት መካከል እየታየ ያለውን ጥል ለመፍታት እንዲሰሩ እና በጥሉ ምክንያት ሰለባ እየሆኑ ያሉትን ንጹሐን ዜጎች እንዲታደጉ መጠየቃቸውን ለቪኦኤ ገልጸዋል። የዞኑ ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ሀብታሙ ከተማ በጸጥታ ችግር ምክንያት በዞኑ የተጓተቱ የመሰረተ ልማት አውታሮች ግንባታ በፍጥነት እንዲጠናቀቁ መንግስት እንደሚሰራ ምክትል ርዕሰ መስተዳድሩ ቃል መግባታቸውን አመልክተዋል። አቶ ሽመልስ አብዲሳ የደንቢዶሎ ውይይታቸውን አጠናቀው በኦሮሚያና ቤኒሻንጉል ጉሙዝ አዋሳኝ አካባቢዎች ጸጥታ ዙሪያ ለመምከር ወደ አሶሳ ማቅናታቸው ታውቋል። لامي کا دمص نا کور ملکا په نکمتي